ሳይንስና ቴክኖሎጂ በኢትዮጵያ የሕክምና መሳሪያዎች በአብዛኛው በከፍተኛ የውጭ ምንዛሬ ተገዝተው ከውጭ የሚገቡ ናቸው። ተገዝተው ወደ ሀገር ከገቡ በኋላም ቢሆን ብልሽት ካጋጠማቸው በሀገር ውስጥ የተሟላ የጥገና አገልግሎት ባለመኖሩ ለጥገና የሚወጣው ወጪ ቀላል አይደለም። ይህንን ችግር ለመፍታት ይመስላል ከወደ ጅማ አንድ ወጣት ባለሙያ የሕክምና መሳሪያዎችን በሀገር ውስጥ ማምረት ጀምሯል። ሰላም ጤና ይስጥልን አድማጮቻችን። የዛሬው የሳይንስና ቴክኖሎጂ ዝግጅት ከዚህ ወጣት ጋር ቆይታ አድርጓል። አብራችሁን ቆዩ። ወጣት ሀብታማ አባፎጊ የባዮሜዲካል ምህንድስና ባለሙያና ከፍተኛ ተመራማሪ ነው። ወጣቱ የመጀመሪያና የሁለተኛ ዲግሪውን በባዮሜዲካል ምህንድስናና በንግድ አመራር ከጅማ ዩኒቨርሲቲ አግኝቷል። በተማረበት የጅማ ዩኒቨርሲቲ የባዮሜዲካል ህክምና የቴክኖሎጂና የፈጠራ ማዕከል አስተባባሪ ሆኖ በመስራት ላይ ይገኛል። ወጣቱ በጎርጎሪያኑ 2015 ዓ ም የአፍሪካ ኢንተርፕሪነርሽፕ ሽልማት አሸናፊ በመሆን ባገኘው ገንዘብ ሲምቦና አፍሪካ ሄልዝ ኬር በሚል ስያሜ ኃላፊነቱ የተወሰነ የግል ማህበር መስርቷል። በዚህ ተቋም ላለፉት ሰባት ዓመታት ከሌሎች የሙያ አጋሮቹ ጋር በመሆን የሕክምና መሳሪያዎችን በሀገር ውስጥ ለማምረት ምርምር ሲያካሂድ ቆይቷል። በዚህም ያለ ጊዜያቸው ቀድመው ለተወለዱና ከክብደት በታች ለተወለዱ ጨቅላ ህጻናት ሙቀት የሚሰጥ መሳሪያ በተሳካ ሁኔታ ሰርቷል። ይህ የጨቅላ ህጻናት ለአነሱ ህጻናት አራት ነጥብ አምስት በታች የሆኑ ህጻናት የሚያገለግል ነው። ምንድን ነው ያለ እድሜያቸው የሚወለድ ህጻናት የሚያገለግል ነው። እኛ ሀገር ላይ ኦልሞስት በዚህ ሃይፖተርሚያ በሚባለው ሁኔታ አርባ ሰባት ፐርሰንት የሚሆኑ ህጻናት ይጋለጣሉ። ወይም ኖርማል ለውበርዝ ወይ ክብደታቸው ህጻናት ኛ ሆኖ ወይም ፕሪተር መሆኑ ይወለዳሉ። ለእነዚህ ህጻናት የሚያገለግል ማሽን ነው። ይሄ ማሽን በአሁኑ ሰዓት ሙሉ በሙሉ ለማቀፍ ደረጃውን በጠበቀ መልክ ሰርቶ አልቆ በቀጣዩ የክሊኒካል ትራያል ተዘጋጀ ማሽን ነው። በህክምና መሳሪያ ጦት በአካባቢው ይመለከቱ የነበረው የጨቅላ ህጻናት ሞት የምርምር ስራውን በዚሁ ዘርፍ እንዲያተኩር ያደረገው ሀብታሙ፣ ሁለተኛ ስራውም ቢሆን ህጻናት ከተወለዱ በኋላ በተለያዩ ምክንያቶች የሚያጋጥሟቸው በእንግሊዝኛው አጠራር ጁዋንዲስ ወይም የቆዳ ቀለም ቢጫ መሆን በሽታን የሚያክም መሳሪያ ነው። ይህ የህክምና መሳሪያ በፀሐይ ብርሃን እንዲሰራ ተደርጎ የተዘጋጀ በመሆኑም ኤሌክትሪክ በሌለባቸው አካባቢዎች ጭምር ተደራሽ ማድረግ ይቻላል። ከዚህ ሌላ ደግሞ የኒዮናታል ጆንዲስ ትሪትመንት ባንድ ማሽን አለ። ይህም በተመሳሳይ ሁኔታ ማለፍ ያለባቸውን ዓለም አቀፍ ደረጃዎችን ያለፈ ማሽን ነው። ይህም ህጻናት ላይ እንዲሞከር ገ የሆኑ ሁኔታዎችን እየጠበቀ ነው። ይህም ማሽን ምንድነው? ይሄ ማሽን ያደርገው ጆንዲስ ትሪትመንት ነው። ጆንዲስ ማለት ህጻናት ልክ እንደተወለዱ በተለያየ ምክንያት ቆዳቸው ቢጫ ይሆናል። በኒዮናታል ወይም ቴራፒ ማሽን ካልታከሙ ብሬን ኢንዲስ ዳሜጅ ሰዎች ያከትላል። ይሄ ደግሞ ሲያድጉ ሌላ የአእምሮ ችግር ሊያመጣ ይችላል። ከዛም በተጨማሪ ደግሞ ለሞት ትዳርጋል ማለት ነው። እኛ ሀገር ላይ በደግሎቹ ጥናት መሰረት ሌላ ፐርሰንት የሚሆኑ ህጻናት ለዚህ ይጋለጣሉ። ሰማንያ ፐርሰንት የሚሆኑ ደግሞ ፕሪተርም የሆኑ ህጻናት ለዚህ ሲዶንዲ ስለሚባለው ሁኔታ ይጋለጣሉ። ይሄ ማሽን በቀላሉ በየገጠሩ ገብቶ መብራት በሌለበት በሶላር የሚሰራ ማሽን ነው። እንደ ባለሙያው ገለጻ እነዚህ ፈጠራዎች ከውጭ ከሚገቡ የህክምና መሳሪያዎች ጋር እኩል ጥራት ያላቸውና የደረጃ መዳቢ ተቋም ያስቀመጠውን ዓለም አቀፍ መስፈርት ያሟሉ ቢሆንም የህክምና ፈጠራ ጥንቃቄን የሚጠይቅ በመሆኑ እስካሁን ወደ ምርትና አገልግሎት አልገቡም። በእውነቱም ምስሮች ያለጉት አስራ አምስት ወር ወይም ሁለት አመት ማለት ይባልም ከዛ በፊት ነበር። ግን እንደምናውቀው የህክምና ቴክኖሎጂ ወይም ህክምና ስራ ፈጠራ እንደ ሌሎቹ የዛ ፈጠራ በቀላሉ ወደ ወሰቡ የሚሄዱ ወይም ወደ ቀታ ለምንም ለምጣት ወደ ምርት የሚገቡ አይደሉም። አንደኛ አገሪቱ ደረጃ አልነበራትም። አንድ ህክምና መሰረት መረጥ በአገሪቱ ደረጃ መሆን ነበረበት። ሞጂዝን ስንሄድ ደረጃ አልነበራትም። ስለዚህ የኢትዮጵያ ደረጃ መደብ ደረጃ ማዘገጅ ነበረበት። ከዛ ደረጃ መሰረት ደግሞ ሌላ ተቋም ያንን ደረጃ በመጠቀም የተቅማምነትን ሳይ ማጣራት ነበረበት። ከዛ በኋላ ደግሞ የሐኪሞች ቡድን እነዚህን ድጋፍ አድርጎ የራሱ የሆነውን በሽተኛ ላይ ለመሞከር ፍቃድ ማግኘት ነበረበት። እነዚሁ እነዚህ በሙሉ ቻሌንጆች ነበሩ። እነዚህን አሁን አሁን ኦልሞስት ያለፍን ነው። ይህንን ካለፈ በኋላ ወደ ራይ የሚገቡ ይሆናሉ። ጨቅላ ህጻናትን ከሞት ከሚታደጉት ሁለቱ የህክምና መሳሪያዎች በተጨማሪ የኮሮና ወረርሽኝ መከሰቱን ተከትሎ ሀብታሙ ከሙያ አጋሮቹ ጋር በመሆን የህክምና ኦክሲጅን ማምረቻ መሳሪያና የኮሮና ተዋሲንና ሌሎች ባይን የማይታዩ ተዋሲያንን ያለ ኬሚካል በአልትራቫዮሌት ጨረር በጥቂት ደቂቃዎች ውስጥ የሚያጸዳ ማሽን ሰርቷል። ይህ ማሽን በከፍተኛ ጥራት በሀገር ውስጥ ተመርቶ በተለያዩ ቦታዎች አገልግሎት መስጠት መጀመሩንም ገልጿል። በተጨማሪ ደግሞ ምንድን ነው የኮቪድ አስራ ዘጠኝ ኑረሽን ተከትሎ ለሕክምና አገልግሎት የሚውሉ ማሽኖችን ዲዛይን አድርገናል። ከዚህ ውስጥ አንደኛው የአውቶሜትድ የዩቪ ቴክኖሎጂ የሚባለው ቴክኖሎጂ መሳሪያ ክረንትሊ ጥቅም ላይ ውሏል። ጅማ ዩኒቨርስቲ፣ ቅዱስ ጳውሎስ ሆስፒታል፣ ሱጋንበርታ ሆስፒታል፣ የተለያዩ የግለሰቦች ጋር በጣም ብዙ ሆስፒታሎች ላይ ትምህርት ቤቶች ላይ ውሏል። ይሄ የአልትራቫዮሌት ቴክኖሎጂ ትልቁ ጥቅም ምንድን ነው? አይናት የማይታዩ ማይክሮ ኦርጋኒዝሞችን ሀርስ የኮቪድ በሽታን አምጭ ከሆነ ሳርኮፕ ጨምሮ በአስር ደቂቃ ውስጥ ያለን ኬሚካል እነዚህም በአይናችን የማይታዩ ነገሮችን ከአየር ከእቃዎች ላይ ማጥራት የሚችል ቴክኖሎጂ ነው። ስለንት ለኮቪድ ለመከላከል እና ለሆስፒታል ውስጥ ለሚፈጠሩ ኢንፌክሽን አምጪ ለሆኑ በአይናችን የማይታዩ ማይክሮ ኦርጋኒዝሞች አገልግሎት ላይ ይውሏል። ይህንን ደግሞ በብዛት እያመረትን ሌሎችም እያደረስን እንገኛለን። የህክምና መሳሪያዎች ግዢ ከፍተኛ የውጭ ምንዛሬ የሚጠይቅ በመሆኑ የኢኮኖሚ አቅማቸው ደካማ ለሆኑ እንደ ኢትዮጵያ ላሉ ሀገራት ቀላል አይደለም። ተገዝተው ከውጭ ወደ ሀገር ከገቡ በኋላም ቢሆን ብልሽት ካጋጠማቸው በሀገር ውስጥ የተሟላ የጥገና አገልግሎት ባለመኖሩ ለጥገና የሚወጣው ወጭም የዚያኑ ያህል ነው። በዚህ የተነሳ በጤናው ዘርፍ የሚያስፈልጉ የሕክምና መሳሪያዎችን ለማሟላት በአንዳንድ ሆስፒታሎች ካልሆነ በስተቀር በዝቅተኛ የጤና ተቋማት የማይታሰብ ነው። ያ በመሆኑ የሕክምና መሳሪያዎችን በሀገር ውስጥ ማምረት እንደ ባለሙያው ዘርፈ ብዙ ጠቀሜታዎችን የሚያስገኝ ነው።

ሰርት በጋራ ለብዙ ወጣቶች ይፈጻል። አሁን ለምሳሌ ቅድም አንድ ከሰራናቸው ሰዎች ገና በመጀመራችን ከአስር በላይ ለሆኑ ወጣቶች ሳድል ፈጥዋል፣ እና ኮሚቴን ሄዶ ከተለያዩ በሽቶች ማህበረሰቡን ላይገለብ ይችላል። እና ሌላ ደግሞ ምንድን ነው መቻልን ማሳያ ነው የሚሆነው ቴክኖሎጂን አንሰራም ሀገር ውስጥ ምንም አይነት ቴክኖሎጂዎችን ቴክኖሎጂ ካንሰር እንደ አድሎት ማድረግ መስራትን መቻልን ማሳያ ነው የሚሆነው እነዚ ደግሞ በማይሆን ሁኔታ የሚሞቱ የህጻናቶችን የእናቶችን ህይወት መዳኛ ነው የሆነው። ከተጠቀሱት በተጨማሪ በሂደት ላይ ያሉና ማረጋገጫ የሚጠብቁ በርካታ ስራዎች እንዳሉት የሚናገረው ባለሙያው በእነዚህ ስራዎቹ በጎርጎሪያኑ 2015 ዓ.ም የአፍሪካ ኢንተርፕረነርሺፕ ሽልማትን በ2020 ዓ.ም ደግሞ በቴክኖሎጂው ዘርፍ የአፍሪካ ወጣቶች ሽልማትን አሸናፊ ሆኗል። ከዚህ በተጨማሪ በአሜሪካ፣ በካናዳ እና በተለያዩ የአፍሪካ ሀገሮች በርካታ ሽልማቶችን እና እውቅናዎችን አግኝቷል። ያም ሆኖ በመንገዱ በርካታ ተግዳሮቶች እንዳጋጠሙት ይገልጻል። ከእነዚህም ውስጥ ዘርፉ አዲስ በመሆኑ አንወጣውም የሚል የራስ ስጋት፣ የመንግስት ተቋማት ድጋፍ ደካማ መሆን፣ የመሳሪያ ዕቃዎች ግዢ በሀገር ውስጥ እንደ ልብ ያለማግኘት፣ የገንዘብ ችግር፣ የቤተ ሙከራና የባለሙያ እጥረት፣ ለፈጠራ ስራዎቹ እውቅናና ማረጋገጫ መስጠት የሚችል ልምድ ያለው ተቋም ባለመኖሩ ማረጋገጫ አግኝቶ ቶሎ ወደ ስራ ለመግባት መቸገር እንዲሁም የሕክምና መሳሪያዎች አስመጭና አከፋፋይ እንጂ አምራች ባለመኖሩ በሀገር ውስጥ አጋር ተቋማት ያለማግኘት ችግር ይጠቀሳሉ። በዚህ የተነሳ ኬንያ ከሚገኝና በዘርፉ ከሚሰራ ተቋም ጋር ክፍተቱን ለመሙላት በአጋርነት እየሰራ መሆኑን ገልጿል። ከሀገር ውስጥም ከጅማ ዩኒቨርሲቲና ከጤና ጥበቃ ሚኒስቴር የሚያገኘውን የተወሰነ ድጋፍ በመጠቀም በአሁኑ ወቅት በሁለት እቅዶች ላይ ጠንክሮ መስራት ይፈልጋል። በአሁኑ ሰዓት ሁለት እቅድ ነው ያለን። አንደኛ እቅድ እነዚህ አሁን ተሰርተው በበሽተኛ ላይ ሊሞ ተዘጋጅ የሚመለከተው አካል ፍቃድ አገኝተው ወደ ስራ እንዲገቡ እየሰራን ነው። ትልቁ ቅዳት ነው ይሄ ነው። ምክንያቱም ይህ ሳይሰራ ወደ ማኒፋክቸሪንግ ወደ ኮሚኒቲ መሄድ ለማይችል ነው ማለት ነው። ሁለተኛ ደረጃ ላይ ያንድ ንግታችን ምንድን ነው? ልክ ይሄ እንዳለቀ ፋይናንሻል ሰፖርት አንድሮይድን ፕሮግራም እናዘጋጃለን። መንግስትም ናጅዘን ከሆነ የኢንዱስትሪ ፓርኮችም ማሻ ቦታ እንደሰጡን ገንዘብ ያስፈልጋል። ነገሩ ካለቀ በኋላ ካልተሰራበት ይ ሙሉ አሁን ነገችን አመታት ምኝ የክሳራ ነው የሚሆነው። በግሌም ክሳራ ነው፣ እንዳገርም ሀገርም ክሳራ ነው የሚሆነው። ና ይህ ክሳራ እንዳያጋጥመም እነዚህ በሁለት ወቅዶች ላይ ነው ምክር ሚኒስትርን ያለ ነው። እንደ ዓለም አቀፉ የጤና ድርጅት መረጃ የህጻናት ያለ ጊዜያቸው መወለድ በዓለም አቀፍ ደረጃ ጨቅላ ህጻናትን ለሞት የሚያበቃ ግንባር ቀደም ምክንያት ሲሆን ይህም በሲያና ከሳራ በታች ባሉ ሀገራት የበረታ ነው። በአለም አቀፍ ደረጃ በአመት ከ15 ሚሊዮን በላይ ህጻናት ያለ ጊዜያቸው የሚወለዱ ሲሆን አንድ አራተኛ ያህሉ ደግሞ ለሞት ይጋለጣሉ። ከእነዚህም ውስጥ ከግማሽ በላይ የሚሆኑት ደቡብ እስያና በአፍሪቃ በተለይም እንደ ኢትዮጵያ ባሉ ከሳራ በታች ባሉ የአፍሪቃ ሀገሮች የሚወለዱ ናቸው። የቫዮሜዲካል ምህንድስና ባለሙያው ሀብታሙ ይህንንና ኢትዮጵያ በዘርፉ የሚገጥማትን ሌሎች ችግሮች ለመፍታት ከሙያ አጋሮቹ ጋር በሕክምናው ዘርፍ የጀመረውን የምርምር ስራ አጠናክሮ እንደሚቀጥል አመልክቷል። አድማጮች የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ፀሐይ ጫኔ ነኝ። መልካም ጊዜ